የአካባቢው ሕዝብ በመልካም አስተዳደር እጦት ለችግር መዳረጉን የምንጃር ሸንኮራ ነዋሪዎች ይናገራሉ። ከ15 ቀናት በላይ የመብራት አገልግሎት እንደሌላቸው፣ ለኢንዱስትሪ ፓርክ የተከለለ መሬት ለገበሬዎቹ ተመጣጣኝ ካሳ እንዳልተሰጠበት፣ የግብር መጠን ጥያቄና ለወጣቶች የተመደበ እነሱ እንደሚሉት ከ20 ሚሊዮን የሚበልጥ ገንዘብ በአግባቡ ስራ ላይ አሏለም የሚሉ ቅሬታዎችን ትናንት አደባባይ ወጥተው አሰምተዋል። በወቅቱ በተፈጠረው ግጭትም ንብረትነቱ የክልሉ መስተዳድርና የአንድ ቻይናዊ ባለሀብት የሆነ የቺፑድ ፋብሪካ መቃጠሉን የአካባቢው ነዋሪዎች ለዶችቨል አመልክተዋል። በዚህ ወቅትም በአቅራቢያው የሚገኝ የስንዴ ማሳም በእሳት መበላቱን ገልጸዋል። ዛሬም በአካባቢው ምንም አይነት ስራ እንደሌለና ህዝቡም ላቀረበው ጥያቄ ከክልል የመጡ ባለስልጣናት ማብራሪያ ይሰጣሉ በመባሉ በከተማዋ ኳስ ሜዳ ላይ ከጠዋት ጀምሮ ሲጠብቅ መዋሉን እኩለ ቀን አለፍ ብሎ በስልክ ያገኘናቸው የከተማዋ ነዋሪዎች ይናገራሉ። እስካሁን ሶሳ መልሳችን ሊሰጡ ከክልል የመጡ ሰዎች ነበሩ፣ ግን እስካሁን ጥያቄያችን እንዲመልስ ልናቻሉ መረት ላይ ወጥተው ሀሳባችን ሊሰሙን ስላልቻሉ ግን ይበተና ሰው ተሰብስበ ነበር ተሰብስቦ ነበርና በሁለት ሰዓት በፊት የተሰበሰ ሌላኛውና የመንግስት ባለስልጣናት ማብራሪያ ለመስማት በስፍራው ከተሰበሰቡት የከተማዋ ነዋሪዎች አንዱም እንዲህ ይላሉ። እስካሁን ድረስ ትላንትና በነበረው ችግር ማስ ይሰጣለን ብሎ ሰዎች ሰው ከአንድ ሰዓት ጀምሮ ሰዓት ስድስት ተኩል ድረስ እየጠበቀ ነው። እነሱ ግን ህዝቡ ጋር ገብተው ዋስትና ለመስጠት ፍቃደኛ አይደሉም። ማለት እሳቸው እንደሚሉትም ህዝቡን ያነጋግራሉ የተባሉት ባለስልጣናት በጠባቂዎቻቸው ተከበው በስፍራው ቢገኙም ወደ ህዝቡ ግን አልቀረቡም። ህብረተሰቡ በሰላም መንገድ እየጠየቀ ነው፣ ግን መልስ ሚሰጠው እስካሁን ድረስ ጥያቄ መልሰናል እነርሱ ከጓርዶቻቸው ጋር ሆኖ ነውጠቆቃሉ ግን ሊገቡና ላናግሮ ዘባው ፍቃድ ያለ እኛ ግን ያው ህብረተሰቡ ሚስተዋን በትዕግስት እየጠበቀ ሚስተዋን ትናንት ከሰልፉ በኋላ በተፈጠረ ረብሻ ንብረት ከመቃጠሉ ሌላ ሁለት ሰዎች ቆስለው ሐኪም ቤት መግባታቸውንም የአካባቢው ነዋሪዎች ነግረውናል። የተጎዱትም በጥይት እንደሆነ ነው የሚያስረዱት። ትላንትና ጥበቃ ዛ የሚሰሩ ሰዎች ነበሩ። እነሱ ናቸው ቀጥታ በጥይት ጉዳት ያደረሱባቸው። እነሱንም ለማየት ሄድ ነበረ። ሆስፒታል ተኝተዋል ሁለቱም። የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ብንደውልም ስብሰባ ላይ መሆናቸውን ነግረው በፌስቡክ ገጻቸው ላይ ያሰፈሩትን መጠቀም እንደምንችል ገልጸውልናል። ከትናንት ጀምሮ ጉዳዩን በመከታተል ዝርዝር መረጃ እንደሚያቀርቡ በፌስቡክ የገለጹት አቶ ንጉሱ ዛሬም ሀብት ማውደም ትልቅ ስህተት፣ ትልቅ ጥፋት ሲሉ ረዘም ያለ ጽሁፍ አስፍረዋል። በምንጃር ሸንኮራ በቂ የስራ እድል ለወጣቶች አልተፈጠረም የሚለው ጥያቄ መልካም ሆኖ ሳለ ትናንት በቃጠሎና ንብረት ውድመት የደረሰበት ፋብሪካ በሰባ ሚሊየን ካፒታል ስራ መጀመሩንም አብራርተዋል። ፋብሪካው ለአካባቢው ወጣቶች ስራ በመፍጠር 233 ቋሚና ጊዜያዊ የስራ ዕድል ለወጣቶች ያመቻቸን እንደነበረም ጠቅሰዋል። በትናንቱ አጋጣሚ ከዚህም ሌላ ወደ አውሮፓ ሊላክ የተዘጋጀ ሶስት ኮንቴነር ከሰል መቃጠሉን፣ የአረርቲ ኢንዱስትሪ ፓርክም ጥቃት ደርሶበት አንድ ጄኔሬተር መቃጠሉንም አመልክተዋል። እንዲያም ሆኖ ዶችቨል ያነጋገራቸው የምንጃር ሸንኮራ ነዋሪዎች ከባለስልጣናት ተገቢውን ማብራሪያ ካላገኙ የባሰ ነገር ሊኖር እንደሚችል ጠቁመዋል። ዛሬ ህዝቡ እንደዛ እየጠበቀ ነው። እንግዲህ ምላሽ ካላገኘ ከትላንትና የከፋ ነገር ይኖራል ተብሎ